በዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ኦርላንዶ ከተማ በሀገሪቱ ታሪክ በጠፋው ሕይወት ብዛት ከምንጊዜውም የከፋ በሆነው ጥቃት የመጪው ፕሬዝደንታዊ ምርጫ ታሳቢ እጩዎችን ጨምሮ ከዓለም ዙሪያም የጸሎትና የሐዘን መግለጫ እየተሰማ ነው። ኦማር ማቲን የተባለው ከአፍጋኒስታን ከመጡ ወላጆች እዚሁ አሜሪካ የተወለደው ሰው ኦርላንዶ በሚገኝ የተመሳሳይ ጾታ አፍቃሪዎች መዝናኛ የምሽት ክበብ ለእሁድ አጥቢያ ተኩስ ከፍቶ አርባ ዘጠኝ ሰዎችን ሲገድል ሀምሳ ሰዎችን አቁስሏል። ፕሬዚደንት ባራክ ኦባማ ትናንት እሁድ ስለ ጥቃቱ ባደረጉት ንግግር ጽንፈኛ የሚለውን ቃል ባለመጠቀማቸው የሪፑብሊካን ፓርቲው ታሳቢ እጩ ዶናልድ ትራምፕ ነቅፈው፣ ፕሬዚደንቱ ከስልጣን መውረድ አለባቸው ሲሉ ተደምጠዋል። የዲሞክራቲክ ፓርቲው ታሳቢ እጩ ሂለሪ ክሊንተን ለሲኤንኤን ቴሌቪዥን በሰጡት ቃል ሀገራችንን በራሳቸው ተነሳሽነት ጥቃት ከሚያደርሱ መጠበቅ አለብን ብለዋል። በኦርላንዶ ፍሎሪዳ አሸባሪዎች ያደረሱትን ጥቃት አስመልክቶ ለሰለባዎቹ ጸሎት እንዲካሄድ ቤተሰቦችን ማጽናናት እንደሚያስፈልግ ታሳቢ እጩዎቹ አስገንዝበዋል። ባልደረቦቻችን ዌንሊ ና ስሚታ ኖርድ ዎል ያጠናቀሩት ዘገባ አለ ሶሎሞን ክፍል ያቀርባል። ትናንት ማለዳ ኦርላንዶ ፍሎሪዳ በሚገኝ አንድ የተመሳሳይ ጾታ ግንኙነት ያላቸው ሰዎች በሚያዘወትሩት የምሽት ክበብ ውስጥ በደረሰው የአሸባሪ ጥቃት 49 ሰዎች ሲገደሉ በትንሹ 53 ሌሎች ቆስለዋል። ጠመንጃ አንጋቹ ኦማር ማቲን ቀደም ሲል እንደተገለጸው ከአፍጋኒስታን ቤተሰብ የተወለደ አሜሪካዊ ዜጋ ነው። ግድያውን አስመልክቶ ታሳቢዋ ዲሞክራቲክ ፓርቲ ዕጩ ተወዳዳሪ ሂለሪ ክሊንተን በሰጡት አስተያየት ሀገራችንን ከእነዚህ ተኩላ ከሚባሉ አውሬዎች መከላከል አለብን ብለዋል። አሜሪካውያን እንደ አንድ ቡድን ሆነው ሽብርንና ሌሎች ወንጀሎችን ለመዋጋት አቅሙ አላቸው ሲሉ አስረድተዋል። የሪፐብሊካን ፓርቲውን ውክልና እንደሚያገኙ የተረጋገጠላቸው ዶናልድ ትራምፕ በበኩላቸው ፕሬዚደንት ባራክ ኦባማና ሌሎች ዲሞክራቶች ጽንፈኛ የምትለዋን ቃል በሙስሊም አሸባሪዎች ላይ መጠቀም አይፈልጉም ሲሉ ከሰዋል። ፍርሃት ሳይሆን አጠቃላይ ሙስሊሞችን ሰይጣን አድርጎ ማቅረቡን ባለመፈለግ ነው ሲሉ ክሊንተን ወዲያው ምላሽ ሰጥተዋል። ይበንዲ እንዳለ የቆጵሮሱ ጠቅላይ ሚኒስትር ከውጭ ጉዳይ ሚኒስትር ጆን ኬሪ ጋር ከተገናኙ በኋላ ጥላቻን መሠረት ያደረገ ሰቅጣጭ አሸባሪ ጥቃት ሲሉ ኮንነውታል በአፍጋኒስታን ፕሬዚደንቱ አሽራፍ ጋኒ ጥቃቱን አጠንክረው አውግዘዋል ሲቪሎችን ኢላማ ማድረግ ፈጽሞ ተቀባይነት የሌለው ተግባር ነው ብለዋል ቫቲካን በአቡኑ ስም ለሰለባዎቹ ቤተሰቦች የያዘ መግለጫ ልካለች የጀርመን ቻንስለር አንጌላ ሜርክል የብሪታንያ ንግሥት ኤልሳቤጥ የፈረንሳዊ ፕሬዚደንት ፍራንሷ ሆላንድ ድርጊቱን ካወገዙና የሐዘን መግለጫ ከላኩ መካከል ይገኙበታል። ፓኪስታን፣ እስራኤል፣ ቻይና፣ ጃፓን፣ አውስትራሊያ፣ ካናዳና ጣሊያንም ተመሳሳይ መልእክት አስተላልፈዋል። ይህ በእንዲህ እንዳለ ተደማጭነት ያላቸው ሁለት የሚኒሶታ ክፍለ ግዛት ኢማሞች በኦርላንዶ የምሽት ክበብ የደረሰውን የጅምላ ፍጅት አውግዘዋል። የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ተከታይነቱን የገለጠው የአደጋው አቀናባሪ የእስልምና ሃይማኖትን አይወክልም ሲሉም ኢማሞቹ አስታውቀዋል። በሚኒያፖሊስ ከተማ የሚገኘው የዳር አል ሂጅራ መስጊድ ኢማም አብዱራህማን ሸሪፍ ጥቃቱን ጸረ እስልምና ሲሉ ነው የገለጡት። ይህ አርሜንያዊ ተግባር በከፍተኛ ደረጃ የሚወገዝ ነው ሲሉም ለአሜሪካ ድምጽ የሶማሊኛ ቋንቋ አገልግሎት ገልጠዋል። አሜሪካ እስላማዊ ሲቪል ማህበረሰብ ሊቀመንበር ሼክ አብዱል ሰላም አዳን በበኩላቸው ሙስሊም ሙስሊም ነኝ የሚል ሰው እንዲህ አይነቱን ተግባር መፈጸሙ ያሳዝናል ብለው ይህን ድርጊት የሚፈጽም ማናቸውም ቢሆኑ የሃይማኖትን ትምህርት የማይከታተሉ ናቸው ብለዋል። የኦርላንዶን ጥቃት ያደረሰው የኦማር ማቲን አባት ደግሞ እጅግ በጣም አዝኛለሁ ብለው ሲያበቁ ልጃቸው በዚህ በቅዱስ ረመዳን ወር እንዲህ አይነቱን ተግባር ለምን እንደፈጸመ አይገባኝም ማለታቸው ተጠቅሷል። በልቡ ጥላቻ ይዞ እንደነበርም አላውቅም ነበር ብለዋል አባትየው። የፍሎሪዳ ነዋሪው የኦማር አባት ራሳቸውን በራሳቸው የአፍጋኒስታን አብዮታዊ ፕሬዚደንት ነኝ ብለው ያወጁ መሆናቸው ሲገለጽ በፌስቡክ አማካይነት ለአፍጋኒስታን ህዝብ ንግግር እንደሚያደርጉም ተጠቅሷል። የመንግስታቸውንም ካቢኔ ሰይሞ የተቀመጡ ሰው ናቸው። ትዕዛዝና የፖሊስ የፖሊሲ መመሪያም ወደ አፍጋኒስታን ይሰጣሉ ተብሏል። አባት ማቲን ለኤንቢሲ ቴሌቪዥን በሰጡት ቃል የልጃቸው ድርጊት ከሃይማኖት ጋር ምንም ግንኙነት እንደሌለው ከገለጹ በኋላ ከጥቂት ወራት በፊት ግን ማያሚ ከተማ ውስጥ ወንድና ወንድ ሲሳሳሙ አይቶ ንድድ ብሎት ነበር ብለዋል።